ለስርጭት ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ። በጌታ የተወደዳችሁ ክቡራን አድማጮች እግዚአብሔር አምላካችን ነው ፈቃዱ ሆኖ ዛሬ ደግሞ ሁለተኛውን የሙሴ መጽሐፍ ማለትም ኦሪት ዘጻአትን ከዛሬ ጀምሮ አብረን እንድናጠና ፈቃዱ ስለ ሆነ ዛሬ ይኸው ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ መግቢያውንና አንዳንድ ነጥቦችን ደግሞ ከምዕራፍ አንድ አብረን እንመለከታለን። ይህንን የሰጠንንን ይህንን ያደረገልንን ጌታችንን እስቲ አብረን በዚህ ዝማሬ ከፍ ከፍ እናድርገው።

እግዚአብሔር አምላካችን ይህንን ጡመ ዜማ በወንድማችን በሳሙኤል ስለ ጨመረ፣ ሳሙኤልም ደግሞ በዚህ ስላገለገለን እግዚአብሔር ስሙ ለዘላለም እየተመሰገነ ይሁን። እናመስግን። ጌታ እግዚአብሔር አምላካችን ሆይ፣ እነሆ በዚህን ሰዓት በፊት ይዘን የቀረብነውን መጽሐፍ አንተ ታውቃለህ። ኦሪት ዘጸአት ሁለተኛው የሙሴ መጽሐፍ፣ በዚህ ሁሉ ውስጥ ተገልጠ ደግሞ ድንቅን እንድታሳየንና እንድታስተምርን ቃልህ የማያልፈው የማያረጀው ከሁለትም ሴፍ ይልቅ እየተሳለ ሕይወታችንን እግዚአብሔር ሆይ እየቀረጸ እያበጃጀ በፊትህ ደግሞ ባማረ መልኩ መመላለስ እንድንችል እንዲሠራን እነሆኛም ታምነን ራሳችንን በፊትህ እንጥላለን። ሕይወታችንን ከቃል አኳያ ማየት የምንችልበትን ጸጋና ጉልበት ስጠን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ይህንን ቃልህን በዚች ምሽት ስንጀምር ጌታ መንፈስ ቅዱስ በመካከላችን ተገኝቶ እነሆ እግዚአብሔር አምላኬ ሆይ መጀመሪያውንም መጨረሻውንም ያሳምርልን ዘንድ አስተማሪው መንፈስ ቅዱስ በመካከላችን ተገኝቶ መንፈሳዊ ልባችንን መንፈሳዊ ዐይኖቻችንን ገልጦ እንዲናገረን እንለምናለን። ይህንን ሁሉ ታደርጋለህና እንታመናሃለን። ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። ውድ አድማጮቼ እንግዲህ ከዛሬ ጀምሮ ለሚኖሩን ከአንድ ወር በላይ ጥናታችን ይህንን ሁለተኛ የሙሴ መጽሐፍ የሆነውን ኦሪት ዘጸአትን አንድ ላይ እንመለከታለን ማለት ነው። ጸሐፊው ሙሴ ነው። የኦሪት ዘጸአት ጸሐፊ ሙሴ ነው። አብይ ሐሳቡ ደግሞ ምንም እንኳ በመካከሉ የሦስት መቶ አምሳ ዓመታት መቋረጥ ቢኖርም የዘጸአት መጽሐፍ በኦሪት ዘፍጥረት የተጀመረው ታሪክ ቀጣይ ነው። ልብ በሉ በኦሪት ዘፍጥረት የጀመረው ታሪክ ቀጣይ ነው ኦሪት ዘጸአት። በመካከሉ ግን የሦስት መቶ አምሳ ዓመታት መቋረጥ ነበረ። ዘፍጥረት ዐሥራ አምስት ቁጥር ዐሥራ ሦስት ኦሪት ዘፍጥረት ምዕራፍ ዐሥራ አምስት ቁጥር ዐሥራ ሦስት የአብርሃም ዘሮች አራት መቶ ዓመት በግብፅ እንደሚያሳልፉ ይናገራል። ኦሪት ዘጸአት ዐሥራ ሁለት ቁጥር አርባ ደግሞ ኦሪት ዘጸአት ምዕራፍ ዐሥራ ሁለት ቁጥር አርባ ደግሞ በግብፅ ያሳለፉት ጊዜ አራት መቶ ሰላሳ ዓመት እንደሆነ ሲያመለክት ገላትያ ምዕራፍ ሦስት ቁጥር ዐሥራ ስድስትና ዐሥራ ሰባት ይህንኑ ያረጋግጣል። እንግዲህ ዓመቱን ስናሰላው አብርሃም ከተጠራበት ጊዜ አንስቶ አራት መቶ ሰላሳ ዓመት፣ እግዚአብሔር ለአብርሃም ከነገረበት ጊዜ አንስቶ ደግሞ አራት መቶ ዓመት መሆኑ ነው ማለት ነው። ተመልከቱ ወገኖቼ፣ እግዚአብሔር አይዋሽም፤ በትክክል ያለውን ይፈጽማል። መጽሐፍ ቅዱሳችንን እውነት የሚያደርገው ከዘመናትና ከዓመታት በፊት አስቀድሞ የተነገረው ነገር ልክ በሰዓቱ ሲፈጸምና ሲከናወን ማየታችን ነው። ይህም ደግሞ እግዚአብሔር ያጸናዋል፣ ለቃሉ ምታማኝ ነው። ተመልከቱ አመቱን ስና ስላው አብርሃም ከተጠራበት ጊዜ አንስቶ አራት መቶ ሰላሳ ዓመት እግዚአብሔር ለአብርሃም ከነገረበት ጊዜ አንስቶ ደግሞ አራት መቶ ዓመት መሆኑ ነው ማለት ነው። ዘጸአት ማለት የመውጫ መንገድ ማለት ሲሆን የመውጫ መንገድ ማለት ሲሆን በደምና በእግዚአብሔር ኃይል ነፃ ስለ መውጣት ስለ መታደግና መበዠት ይተርካል። የዘጸአት መልእክት እጥርምጥን ባለ ሁኔታ በዕብራውያን ምዕራፍ 11 ከቁጥር 23 እስከ 29 ተገልጦ እናገኛለን። ልብ በሉ። የኦሪ ዘጸአት መልእክት በአጭሩ ተቀናብሮ በጌታ መንፈስ ቅዱስ አስተማሪነት በዕብራውያን ምዕራፍ ዐሥራ አንድ ከቁጥር ሀያ ሦስት እስከ ቁጥር ሀያ ዘጠኝ ባሉት ክፍሎች ውስጥ ተካቶ እናገኛለን። ቀደም ብለን እንደ ተመለከትነው ወይም እንደ ተናገርሁት ዘጸአት የኦሪት ዘፍጥረት ቀጣይ መጽሐፍ ነው። ይህንን ልብ ማለት አለባችሁ። ይህንኑ በተመለከተ ዶክተር ጂ ካምፕቤል ሞርጋን የተባሉ የመጽሐፍ ቅዱስ ምሁር በኦሪት ዘጸአት ምንም የተጀመረ ነገር የለም፣ ደግሞም ምንም የተፈጸመ ነገር የለም ብለው ነበረ። ዘፍጥረት 46 ቁጥር 27 እንደሚያስተምረን ዘፍጥረት 46 ቁጥር 27 እንደሚያስተምረን ከያዕቆብ ጋር ሰባ ሰዎች ወደ ግብፅ መጥተዋል። ከግብፅ በሚወጡበት ጊዜ ግን ቁጥራቸው ወደ ሁለት ሚሊዮን አንድ መቶ ሺህ ደርሶ እንደነበር ይገመታል። ምንም እንኳ ጊዜውን በእርግጠኝነት መናገር ባይቻልም ዮሴፍ ወደ ግብፅ የገባው በወቅቱ የአካባቢውን አገሮች ድል በማድረግ በታወቁት ሂክሶስ በተባሉት ሴማውያን ዘመን እንደሆነ ይታሰባል። እነዚህ ሴማውያን ደግሞ የአብርሃም የይስሐቅና የያዕቆብ ወገኖች መሆናቸው ነው። ግብፃውያን በጣም ሲጠሏቸው የነበሯቸው ብቸኛ ወዳጆች እስራኤላውያን ነበሩ። በመጨረሻም ግብፃውያን እነዚህን ሴማውያን ወገኖች አባረሯቸው። ዮሴፍን ያላወቀ አዲስ ፈርዖን የተነሳውም በዚህ ጊዜ ነበረ። ሙሴ ፔንታቱክ በመባል የሚታወቁት የመጀመሪያዎቹ አምስት የብሉይ ኪዳን መጽሐፍት ጸሐፊ ነው። እነዚህም መጽሐፍት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሕልቁና ኦሪት ዘዳግም ናቸው። ሙሴ የጻፋቸው መጻሕፍቶች ስንት ናቸው ማለት ነው? አምስት ናቸው። እነሱም ምን በመባል ይታወቃሉ? ፔንታቱክ በመባል ይታወቃሉ። አንደኛ ኦሪት ዘፍጥረት፣ ሁለተኛ ኦሪት ዘጸአት፣ ሦስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘዕልቁና፣ አምስተኛ ኦሪት ዘዳግም ናቸው። በዘጸአት መጽሐፍ የሙሴ ሕይወት በሦስት አርባ አርባ ዓመታት ምድብ ተከፍለዋል። እንዲህም ስንል አንደኛ በፈርዖን ቤተ መንግሥት አርባ ዓመት ኖረ። ሁለተኛ በሚዲያን ምድረ በዳ አርባ ዓመት አሳለፈ። በሚዲያን ምድረ በዳ አርባ ዓመት አሳለፈ። ሦስተኛ እስራኤላውያንን በመብራት አርባ ዓመት አሳለፈ ማለታችን ነው። ከግብፃውያን ያገኘው ትምህርትም ሆነ ሥልጠና እስራኤልን ከግብፅ ባርነት ነፃ ማውጣት አላስቻለውም። እስራኤልን ነፃ የሚያወጣው ብቻውን እንዳልሆነ ለማስተማር እግዚአብሔር ሙሴን በምድረ በዳ አርባ ዓመት ማሰልጠና አስፈለገው። ልብ በሉ፣ እኔና እናንተም በአንድ ነገር እሰልጥነን ለእግዚአብሔር ክብር እንድንቆም ከተፈለገ እግዚአብሔር በሽሩሩና በሰለጠነ ወይም በተቀማጠለ ስፍራና ቤት ውስጥ አሳድገንም፣ አንዳንድ ጊዜ መከራና ስቃይ ባለበት በምድረ በዳ እንድናልፍ እግዚአብሔር ይፈልጋል። በዚያም እንድንሰለጥን ይፈልጋል። አንቆነጠጥም ያልን ሆነ መጨረሻችን ያው ጠላት እጅ መውደቅ ነው። ሕዝቡን ነፃ እንዲያወጣ እግዚአብሔር አርባ ዓመት ካዘጋጀው በኋላ ሙሴን ስንት ዓመት አዘጋጀው? ተመልከቱ፣ አርባ ዓመት። እኔና እናንተ አንድ ወር ሁለት ወር አይደለም አንድ ቀን እንኳን ብንፈተን በአንድ ነገር እየያችን መከራ ነው። እግዚአብሔር በስፍራው የለም አይን የለውም አይሰማም እያልን ከእግዚአብሔር ጋር ግብግብ እንፈጥራለን። እግዚአብሔር ላይ ማማረር እንጀምራለን። ሙሴ ግን ወገኖቼ፣ ይሰለጥን ዘንድ ይህንን ሕዝብ ይመራ ዘንድ እንዲቻለው አዎ በግብፅ ያገኘው ትምህርትና ሥልጠናን እግዚአብሔር አልወደደም። ለራሱ የሆነ ሥልጠናን ሊሰጠው ሊያዘጋጀው አርባ ዓመት አርባ ዓመት በምድረ በዳ ማሰልጠና አስፈለገው ለማ ለእግዚአብሔር የእስራኤል ሽማግሌዎችና ታላላቅ ሰዎችን ሰብስቦ ወደ ፈርዖን መቅረብ ነበረበት። ፈርዖን ግን እስራኤልን ለመልቀቅ ፈቃደኛ አይሆንም። እምቢተኛነቱና ግትርነቱ ደግሞ በእግዚአብሔርና በግብፃውያን አማልክት መካከል ለተነሳው ፍልሚያ ምክንያት ሆነ። እንደሚታወቀው ግብፅ ብዙ አማልክትና ብዙ ጌቶች የሰፈኑባት አገር ነበረች። በሺህ የሚቆጠሩ ቤተ መቅደሶች፣ በሚሊዮን የሚቆጠሩ ጣዖታት ነበሩ። ከጣዖት አምልኮ በስተጀርባ ደግሞ ሰይጣን አለ። ስለዚህም የግብፃውያን ሃይማኖት ሰይጣናዊ ኃይል ነበረው ማለት ነው። ኢያኔስና ኢያንበሬስም ሙሴን እንደ ተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር ስምንትን ይመለከቷል። ፈርዖን ቃሉን እሰማ ዘንድ እስራኤልን እስለቅ ዘንድ እግዚአብሔር ለመሆኑ ማን ነው ብሎ ነበረ። ዘጸአት ምዕራፍ አምስት ቁጥር ሁለትን ተመልከቱ። ስለዚህም እግዚአብሔር ራሱን ለፈርዖን አስተዋወቀ። ፈርዖን ምልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን በማለት ስለ እግዚአብሔር ጽድቅ መሰከረ። ዘጸአት ምዕራፍ ዘጠኝ ቁጥር ሰባትን ተመልከቱ። ምንኛ ግሩም ምንኛ ድንቅ ትምህርት እየተማርን ነው ወገኖቼ። ፈርዖን ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልኩ ሲል ተናገረ። ዘጸአት ምዕራፍ ዐሥር ቁጥር ዐሥራ ስድስትን ይመለከቷል። ዘጸአት ምዕራፍ ዐሥር ቁጥር 16 እዚህ ላይ ወገኖቼ አንድ ጥያቄ ሊነሳ ይችላል። ለመሆኑ መክሰፍቶቹ ለምን አስፈለጉ? መክሰፍቶቹ እግዚአብሔር ከግብፃውያን አማልክት ጋር ውጊያ ያደረገባቸው ናቸው። እያንዳንዱ መክሰፍት በተለያዩ ግብፃውያን አማልክት ላይ ያነጣጠሩ ነበረ። እኔም በዚህች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገላለሁ፣ በግብፅ አማልክት ሁሉ ላይ እፈርድባቸዋለሁ። እኔ ማንኛ አለ እግዚአብሔር ነኝ ሲል ተናገረ። ዘጸአት ምዕራፍ ዐሥራ ሁለት ቁጥር ዐሥራ ሁለትን መመልከቱ ይበጃል። በግብፃውያን ካሉት አማልክት ሁሉ እንደሚበልጥ ሊታደጋቸውም ኃይል እንዳለው እግዚአብሔር ለሕዝቡ መግለጥ ማስተማር ፈለገ። ወዳጆች እግዚአብሔር ታላቅ ድንቅ አምላክ አይደለምን? እኔና እናንተን ለማስተማር ከፈለገ እግዚአብሔር በምድረ በዳ ቢያስቀምጠን የሚከለክለው ማን አለ? እግዚአብሔር በግራና በቀኝ ቢያስቀምጠን ከፊትም ከኋላም ቢያደርገን የሚከለክለው ማን አለ? ታዛዥ ልብ እግዚአብሔር ይስጠን። ለእርሱ የሚገዛ ፈቃዱን የሚያገለግል ልብ እግዚአብሔር ይስጠን። እግዚአብሔር የእኔና የእናንተ የሕዝቡም መሪ ነው። በዚህ መሪ ደግሞ ለዘላለም እንደገፍ። እንግዲህ ወገኖቼም ስለ ኦሪት ዘጸአት መግቢያ ይህንን ያክል ቃል። አሁን ወደ ኦሪት ዘጸአት መጽሐፍ ጥናታችን ደግሞ አብረን አንድ ላይ እናልፋለን። ጌታ የተመሰገነ። አድማጮች እዚህ ምዕራፍ እስራኤላውያን በግብፅ ምድር ስለ ነበራቸው ሁኔታ በግብፅ የአዲሱ ፈርዖን መነሳትን ከዚህም የተነሳ በእስራኤላውያን ላይ ስለ ደረሰው ስደትና ባርነት እንዲሁም ሁለት ዕብራውያን ሴቶች ስለ ሠሩት የጀግንነት ሥራ እንመለከታለን። በዚህ ምዕራፍ ውስጥ የመጀመሪያዎቹ ጥቂት ቁጥሮች ከከነዓን ወደ ግብፅ የሄዱት የያዕቆብ ልጆችና ከእነርሱ የተወለዱት ሰባ ነፍሳት እንደሆኑ ከተጠቀሰ በኋላ በቁጥር ሰባት ግን እነዚህ ሰዎች ከጊዜ በኋላ እጅግ እንደ በዙ ይነግረናል። ይህም ክፍል ዘፍጥረትን ከዘጻት ጋር እንዴት እንደሚያያይዝ አስታውሱ። በዚህ ምዕራፍ የተጀመረው አሳዛኝ የእስራኤላውያን ታሪክ ቁልፍ ወደ ሆነው የዘጻት መጽሐፍ ቁጥር ይመራናል። የዘጻት መጽሐፍ ቁልፍ የሆነው ቁጥር ኦሪት ዘጻት ምዕራፍ ያ ቁጥር ሁለት ላይ የሚገኘው ቃል ነው። የኦሪት ዘጻት መጽሐፍ ቁልፍ ምዕራፍ ያ ቁጥር ሁለት ላይ የሚገኘው ቃል ነው። ቃሉም እንዲህ ይላል፣ ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ይላል። ከቁጥር አንድ እስከ ስድስት ያለውን ጊዜ ሲኖራችሁ በኋላ ተመልከቱ። ዘጸአት ከዘፍጥረት የሚቀጥል ታሪክን እንደ ዘገበልን ይህም ክፍል አንዱ ማስረጃ መሆኑን ደጋግመን ተመልክተናል። የዘፍጥረት መጽሐፍ የሚያበቃው የዮሴፍን ሞት በመዘገብ ነው። ልብ በሉ ታስታውሱ እንደሆነ የኦሪት ዘፍጥረት መጽሐፍ የሚያበቃው ወይም የሚጠናቀቀው የዮሴፍን ሞት በመግለጽ ነው። ዘጸአት ምዕራፍ አንድ ቁጥር ስድስት ደግሞ ያንኑ በመድገም ዮሴፍም ሞተ ይላል። ከቁጥር አንድ እስከ ስድስት ያለውን በኋላ ተመልከቱ። ያ የቀደመው ትውልድ ሁሉ ማለፉን ዳግም ይገልጽልናል። አዲሱ ትውልድ ስፍራቸውን ተክተዋል። በመቀጠል ደግሞ በግብፅ የእስራኤላውያን ባርነት መጀመሩን የሚያወሳውን ክፍል አንድ ላይ እንመለከታለን። በዘፍጥረት ምዕራፍ 46 እስራኤላውያን እንደሚበዙ ታላቅ ሕዝብም እንደሚሆኑ እግዚአብሔር አስቀድሞ ተናግሮ ነበረ። በዘ ፀዓት ምዕራፍ 1 ቁጥር 7 ይህ በዘፍጥረት 46 የዚህን የተተነበዩትን ቤት ፍጻሜ ማግኘቱን ያመለክታል። የእስራኤልም ልጆች አፈሩ እጅግም በዙ ተባዙም እጅግም ጸኑ ምድሪቱም በእነርሱ ሞላች ይላል። በዘጸአት ምዕራፍ አንድ ቁጥር ስምንት ደግሞ ታላቅ ለውጥ እንደ ተከሰተ መመልከት ይቻላል። እንዲህም ይላል በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሣ ይላል። ስለ ዮሴፍ ፈጽሞ ያልሰማ ወይንም ስለ እስራኤላውያን መልካም አመለካከት የሌለው አዲስ ፈርዖን ወይም ንጉሥ በግብፅ ምድር ነገሰ። የመጀመሪያዎቹ ነገሥታት ለዮሴፍና ለእስራኤላውያን መልካም የሆነ አመለካከት ነበራቸው። እስራኤላውያንን ከማስጨነቅ ይልቅ መልካም ያደርጉላቸው ነበረ። በዚህ ቁጥር ማለትም በዘጸአት ምዕራፍ አንድ ቁጥር ስምንት አንድ ላነሳ የምፈልገው ትልቅ ትምህርት አለ። አንድ የሚደንቀኝ ነጥብ ቢኖር ዛሬ ሕፃናትን ለማስተማር የሚንቀሳቀሱ የተለያዩ እንቅስቃሴዎች ወይም ድርጅቶች ይህንን ቁጥር በትምህርታቸው ውስጥ አለመጠቀማቸው ነው። ይህንን ቁጥር መጠቀም እንዳለባቸው አስባለሁ። ለእያንዳንዱ ትውልድ የእግዚአብሔር ቃል የማስተማር ኃላፊነት እንዳለብን መዘንጋት የለብንም። ዛሬ ባገኘን አጋጣሚ ቃሉን ማስተማር ቸል ብንል ሰዎች ይህንን ዕድል የማያገኙበት ጊዜ ይመጣል። አንድ ጊዜ እኔ የማውቀው የአዲስ አበባ ከተማ የኮካኮላ ኩባንያ ሠራተኛ በብዙ ቁጥር የሚቆጠሩ ጠርሙሶች ለማስታወቂያ ሥራ እንደሚውሉ ነገረኝ። እኔም ለዚህ ለታወቀ ምርት ይህ ሁሉ ማስታወቂያ ለምን ያስፈልጋል? ብዬ ቀለድኩኝ። በአንድ ወቅት በደብረ ዘይት ከተማ ብቻ የኮካኮላ ማስታወቂያዎች በየሱቁና በየመንገዱ ተለጥፈውና ተተክለው አየሁኝና ከሚገባ በላይ በማስታወቂያ ጊዜያችሁንና ገንዘባችሁን ታባክናላችሁ ብዬ አሰብኩ ውኝ ስል ለዚህ ለጓደኛ የነገርኩት እርሱም ጊዜያችንና ገንዘባችንን እያባከን ሳይሆን እያተረፍን ነው፣ አቶ አበበ ብሎ ነገረኝ። ከጊዜ በኋላ እንዳይረሳ ሰዎች በተደጋጋሚ ማየትና መስማት ስላለባቸው በማስታወቂያ ሥራ በመትጋታቸው ትክክለኛ ነገር እያደረጉ እንዳሉ በኋላ ገባኝ። ተመልከቱ ወገኖቼ፣ ዮሴፍን የማያውቅ አዲስ ንጉሥ በግብፅ ምድር ተነስቷል። እንደዚያውም ስለ ኢየሱስ ክርስቶስ ያልሰማ አዲስ ትውልድ ሁልጊዜ ይነሳል። የቀደመው ትውልድ በመከራና በችግር ውስጥ የማለፉ ታሪክ ለእነርሱ አልገባቸውም። ስለዚህ ወገኖቼ፣ ባለፈው ትውልድ የሆነውን ለአዲሱ ትውልድ መናገር ሁልጊዜ አስፈላጊ ነው። ስለ ዮሴፍ በፍጹም ያልሰማና ግድ የሌለው ትውልድ እንደተነሳ ተመልከቱ። በአንድ ዘመን ዮሴፍ በጣም የታወቀ ጀግና ሰው ነበር። አዲሱ ንጉሥ ፈርዖን ግን እንደ ቀደሙት ነገሥታት ለዮሴፍ ግድ የነበረውና መልካምን የሚያደርግለት አልነበርም። በመቀጠልም ዘፀአት ምዕራፍ አንድ ቁጥር ዘጠኝና ዐሥርን እንድትመለከቱ ጋብዛችኋለሁ። እንዲህ ይላል፣ እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱም እንዳይወጡ ኑ እንጠብጥብባቸዋል ይላል። ይህ የግብፅ ንጉሥ የእስራኤል ልጆች እጅግ እየበዙ እንደ መጡ ተመልክቷል። ምናልባት የግብፅን ጠላቶች አግዘው እንዳይወጓቸውን ፈርተዋል። ስለዚህ በኋላ በእርሱና በሕዝቡ በግብፃውያን ላይ ችግር እንዳይመጣ እስራኤላውያንን ማስጨነቅ እንደሚችል አይቶ የጥበብ ሥራውን በእስራኤላውያን ላይ ይጀምራል። እግዚአብሔር ግን የፈርዖንን የጥበብ ሥራ እንዴት እንደሚያከሽፍ በኋላ እንመለከታለን በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሠሩ ይለናል ቁጥር አሥራ አንድ አሁን ያነበብነው ጥቅስ የእስራኤል ልጆች በጣም ከባድ ሥራ እንዲሠሩ እንደ ተገደዱ ያመለክታል የግብፅ አለቆች እስራኤላውያንን በጣም ታላላቅ ከተሞችን እንዲገነቡ አስገደዷቸው እነዚህን ከተሞች የሠሩት በጡብ ነበረ። በመጀመሪያው የባርነት ወቅት ጡብ እንዲሠሩ ገለባ ይሰጣቸው ነበር። ፈርዖን የባርነቱን አገዛዝ እያጸናባቸው ሲመጣ ገለባውን ራሳቸው እንዲፈልጉና የሚጠበቅባቸውን ያክል ጡብ እንዲሠሩ ወይም እንዲያመርቱ ታዘዙ። በአንድ ወቅት ይህንን አስመልክቶ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲመሰክሩ ዶክተር ኪል የተባሉ አስተማሪዬ አንድ ጊዜ ከግብፅ አገር ራምሴን ከምትባል እስራኤላውያን ጥንት ከስሩት ከተማ የተገኘውን ጡብ ክፍል ይዘው መጡና እስራኤላውያን በግብፅ በባርነት እንደነበሩ የሚናገረውን የመጽሐፍ ቅዱስ ታሪክ እውነትነት አረጋገጡልን ሲሉ መሰከሩ። እስራኤላውያን በግብፅ ምድር በአስቸጋሪ ሁኔታ እንደነበሩ ጥርጥር የለው። ግብፃውያን የእስራኤላውያንን ኑሮ ከጊዜ ወደ ጊዜ ከባድና አስቸጋሪ ያደርጉት ነበር። ግን ግብፃውያን እስራኤልን ማስጨነቃቸው እስራኤል እንዳይበዙና እንዳይጸኑ ሊያደርግ አልቻለም። የእግዚአብሔርን አሰራር በዚህ ስፍራ ላይ ልብ ልትሉ ልታጤኑ የሚገባችኋል ወገኖቼ። ቁጥር ዐሥራ ሁለት ደግሞ እንዲህ ይላል፣ ነገር ግን እንዳስጨነቋቸው መጠን እጅግ በዙ፣ እጅግ ምጸኑ፣ ከእስራኤልም ልጆች የተነሳ ተጸይፏቸው ነበር ይላል። እስራኤላውያን በግብፅ ምድር አስቸጋሪ ጊዜ እንደሚያሳልፉ እግዚአብሔር አስቀድሞ ለአብርሃም እንዲህ ሲል ተናግሯል አብርሃምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገውም አራት መቶ ዓመታት ያስጨንቋቸዋል ሲል ተናገረ። ዘፍጥረት 15 ቁጥር 13። በዚህ ቁጥር ውስጥ ሦስት ነገሮች እንደ ተተነበዩ ልብ ብላችሁ ተመልከቱ። አንደኛው እስራኤላውያን በእንግዳ ምድር እንግዶች ሆነው ይኖራሉ። ሁለተኛ ባሪያዎች ይሆናሉ። ሦስተኛ ከባርነትም ክብደት የተነሳ ምን ይሆናሉ? ይጨነቃሉ፣ ይላል በዘፀአት ምዕራፍ 1 ቁጥር 11 እንዲሁም ቁጥር 12 እንደ ተመለከት ነው። እነዚህ ትንቢቶች ሁሉ በእስራኤላውያን ሕይወት በትክክል ተፈጽመው አልፈዋል። አስቀድመን እንዳየ ነው ግብፃውያን እስራኤልን በማስጨነቃቸው እንዲበዙ መከልከል አልቻሉም። ይልቁንም የእስራኤል ልጆች እየበዙ ሄዱ ይላል ቃሉ። ከቁጥር 13 እስከ 15 ያለውን ስፍራ ተመልከቱ። የተወደዳችው ወገኖቼ ግብፃውያን የእስራኤልን ልጆች ባሪያዎች በማድረግ ብቻ አላበቁም። ያለ አገባብ ይጨቁኗቸውና ያስመርሯቸው ነበር። መከራና ስደት ቢበዛባቸውም እንኳን የእግዚአብሔር በረከት በእነርሱ ላይ ስለ ነበር እጅግ ይበዙ ነበር። ንጉሡም የእስራኤል ልጆች እጅግ እየበዙ መሄዳቸውን ባስተዋለ ጊዜ ለችግሩ መፍትሄ ይሆናል ብሎ ያሰበው ከዕብራውያን አዋላጆች ጋር መነጋገር ነበር። ፈርዖን ያነጋገራቸው ሴቶች ስም ሲፓራና ፉሃ ይባላሉ። ሲፓራ ማለት ቆንጆ ወይም መልካም ደምግባት ያላት ማለት ነው። ፉሃ ማለት ደግሞ ሞገስ ወይም ግርማ ያላት ሴት እንደ ማለት ነው። እነዚህ ሴቶች በግብፅ ምድር ታላቅ አክብሮትና ቦታ እንደነበራቸው ከስሞቻቸው ትርጉም መረዳት ይቻላል። እነዚህ ሴቶች ሕፃናትን የሚያዋልዱ አዋላጅ ዶክተሮች ነበሩና ፈርዖንም አዋላጆቹን እንዲህ አላቸው። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደ ደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር ይላል። ቁጥር አሥራ ስድስትን ይመለከቷል። የጌታ ኢየሱስ ክርስቶስን የዘር ሐረግ ለማጥፋት ሰይጣን ያደረገ ሌላው ጥንታዊ ሙከራ ከላይ በተነበበው ቁጥር ውስጥ ተገልጾ እናገኛለን። አሁን በቁጥር አሥራ ስድስት ያነበብነው ነው ማለት ነው። የኢየሱስ ክርስቶስን የዘር ሐረግ ለመበጠስና የእግዚአብሔርን ሥራ ለማጥፋት ሰይጣን ብዙ ሙከራዎችን እንዳደረገ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ በሰፊው ተጠቅሶ እናገኛለን። ከጥንት ጀምሮ አይሁዳውያንን ለማጥፋት ብዙ ሙከራዎች ተደርገዋል። ጸረ አይሁዲነትም በዓለም ላይ በሰፊው ተስፋፍቷል። ይህ የሰይጣን ጥንስስና ሰዎችን ለማጥፋት የሚያደርገው ሙከራ ስለሆነ የእግዚአብሔር ልጆች በምንም አይነት መልኩ በዚህ ሴራ መተባበር የለባቸውም። ከእናንተው ከአድማጮቼ መሃል ምናልባት እንዲህ የሚል ጥያቄ ሊነሳ ይችላል። እውነት ነው የምትለው፣ ነገር ግን በመካከለኛው ክፍለ ዘመን ያለውን ቤተ ክርስቲያን ታሪክ ስናጠና ቤተ ክርስቲያን በፀረ አይሁዲነት ተሳትፋ የለችምን የሚል ሊሆን ይችላል። ይህ እውነት ነው። ነገር ግን ይህ ዘመን በቤተ ክርስቲያን ታሪክ ውስጥ የጨለማ ጊዜ ነበረ። ቤተ ክርስቲያን ከእግዚአብሔር ቃል ርቃ በውጫዊ ሃይማኖታዊ ሥርዓት ተጠላልፋ የነበረችበት ጊዜ ነው። በእኔ እምነት የእግዚአብሔርን ቃል የሚያጠና ሰው በጸረ አይሁዲነትና ሰዎችን በማጥፋት ተግባር ከቶ አይሰማራም። የሁለቱ አዋላጆች ታላቅ ድርጊትን በተመለከተ ደግሞ ቀጠላ አድርገን አብረን እንመለከታለን። ሴጣን የእስራኤልን ልጆች ለማጥፋት በሚሞክርበት ጊዜ እግዚአብሔር በጉዳዩ ጣልቃ ገባ። ዘጸአት ምዕራፍ አንድ ከቁጥር አስራ ሰባት እስከ ሀያ ያሉት ቁጥሮች ይህንን እውነት የሚገልጹልን ናቸው። አዋላጆች ግን እግዚአብሔርን ፈሩ። የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹን ሕፃናትን ስለምን አዳናችሁ? አላቸው። አዋላጆችን ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው ሕዝቡም በዛ እጅግም ጸና ይላል። በዚህ ዐይነት ሁኔታ የእስራኤልን ልጆች የማጥፋት አላማ ፈጽሞ አልተሳካም ነበረ። እግዚአብሔርም ከመጀመሪያው ጀምሮ ይጠነቀቅላቸው ነበርና ቁጥር ሃያ አንድን ተመልከቱ። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው ይላል። እነዚህ ሴቶች እግዚአብሔርን ወይም ፈርዖንን መታዘዝ እንዳለባቸው መምረጥ ነበረባቸው። ስለዚህ እግዚአብሔርን በመፍራታቸው እርሱንም በመታዘዛቸው ትክክለኛና የሚያስመሰግን ምርጫ አድርገዋል። ለሁለቱ ሴቶች እግዚአብሔር በእስራኤል ዘንድ ቦታን መልካም ስምንም ሰጣቸው። በምድሪቱም የተከበሩ ሰዎች ሆኑ። ቁጥር ሁለት የመጨረሻው ክፍላችን ነው። እናንብበው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ ይላል። የፈርዖን ትእዛዝ ሁሉ ተፈጻሚነትን ቢያገኝ ኖረው የእስራኤል ልጆች ሁሉ ይጠፉ ነበረ። ነገር ግን የእግዚአብሔርን ሕዝብ ለማጥፋት ያለው ዕቅዱ ሁሉ ሲከሽፍ ይታያል። በየጊዜው የሚቀጥሉት ምዕራፎች ይህንኑ በግልጽ ያሳያሉ። ወዳጆቼ እግዚአብሔር ሕዝቡን ከባርነት ለመታደግ ሙሴም ማስነሳቱ እላይ ከተጠቀሰው ታሪክ ጋር ወይም ቀደም ብለን ካየነው ታሪክ ጋር ተያይዞ ይመጣል ዘጸአት ትልቅ የደህንነት መጽሐፍ ነው። በመጽሐፉ ውስጥ የተጠቀሰው ስዕላዊ መግለጫ ደግሞ እግዚአብሔር ሰዎችን ከዓለም ከሰይጣንና ከኀጢአት ባርነት ነፃ እንደሚያወጣ ያሳያል። ስለ ድንቅ ሥራው እግዚአብሔር ለዘላለም እየተመሰገነ ይሁን። ደህና ደሩ እያን ስንሰናበታችው ዛሬው ፕሮግራማችን በቴክኒክ በኩል ያስተናገደን እንደ ወትሮ ሁሉ ወንድማችን አለማየው ዳዊት ነው በትምህርቱ በኩል እስካሁን ድረስ ከእናንተ ጋር የቆየሁት ደግሞ እኔ አበበ ከበደ ወርቄ ነኝ። ሰላም።